These new allegations concern a report that three young females were raped by three members of a Menusca military contingent. አሁን አዲስ የቀረበው ዘገባ የሚያሳየው ሶስት ወጣት ሴቶች በሶስት የሰላም አስከባሪ ወታደሮች መደፈራቸውን ነው። ወታደሮቹን የላከው ሀገር ጉዳዩን በራሱ የሚያጣራ ከሆነ በአስር ቀናት ውስጥ ውጤቱን እንዲያስታውቅ፣ ካልሆነ ግን ድርጅቱ በራሱ ምርመራውን ያከናውናል በማለት ማስጠንቀቂያ ሰጥተዋል። ተጠቀሰው የአስገድዶ መድፈር ወንጀል የተፈጸመው ከኮንጎ ዴሞክራቲክ ሪፐብሊክ በመጡ የድርጅቱ ሰላም አስከባሪ ወታደሮች በተሰማሩበት ባምባይ በምትባለዋ ከተማ እንደሆነ ተገልጿል። ዘጠኝ መቶ የሚሆኑ የኮንጎ ዴሞክራቲክ ሪፐብሊክ ወታደሮች በማዕከላዊ አፍሪካ ሪፐብሊክ የመንግስታቱ ድርጅት የሰላም አስከባሪ ኃይል ተካተው በግዳጅ ላይ ይገኛሉ። አንዳንድ የህፃናትና ሴቶች መብት ተከራካሪ ድርጅቶች የኮንጎ ወታደሮች በሰላም አስከባሪነት ወደዚህ ሀገር መሰማራታቸውን ተቃውሞ የነበረው እንደዚህ አይነት ወንጀል እንደሚፈጸም በመገመት ነበር በማለት ሲከራከሩ ይሰማሉ። ይሁን እንጂ ባለፈው ሳምንት በዋና ከተማዋ ባንጉዊ የተፈጸመው ወንጀል ከሩዋንዳ የመጡ ወታደሮች ይቆጣጠሩት በነበረው አካባቢ ሲሆን ከፈረንሳይና ከሌሎችም ሀገሮች በመጡ ወታደሮች ላይም የሚቀርብ ክስ ያለ በመሆኑ ችግሩ በዚህ ወይንም በዚህ ሀገር ብቻ የሚወሰን እንዳልሆነ ነው የሚነገረው። ቀላቀባይ ቫኒና ሜስትራሲ በአጠቃላይ በዚህቹ ሀገር በተሰማራው የሰላም አስከባሪ ኃይል ላይ እየቀረበ ያለውን ክስ ሚኒስቴር በ2014 ዓ ም የመንግስታት ድርጅት የማዕከላዊ አፍሪካ ሪፐብሊክ የስላም አስከባሪ ኃይል ሚኑስካ ከተመሰረተ ወዲህ አንድ የሥነ ምግባር ጉርለቶች ክሶች ቀርበዋል። ከነዚህ ውስጥ 13ቱ የጾታ ጥቃት ወይም አስገድዶ መድፈር ወንጀሎች ሲሆኑ በዚህ ወንጀልም 12 የሚሆኑ ወታደሮችና አንድ የፖሊስ አባል እንደተሳተፉ ነው የተገለጸው፣ በማለት የወንጀሉን ስፋትና እየቀረቡ ያሉትን ወቀሳዎች አስታውቀዋል። በተለያዩ ሀገሮች የሚሰማሩት የድርጅቱ የሰላም አስከባሪ ወታደሮች የዲሲፕሊን ችግር ወታደሮቹ ተጠያቂነታቸው ለላኳቸው መንግስታት እንጂ ላሰማራቸው የመንግስታቱ ድርጅት ባለመሆኑና ድርጅቱም የራሱን እርምጃ ለመውሰድ የሚያስችለው አግባብም ሆነ አቅም ስለሌለው፣ መንግስታት ደግሞ በጥፋተኛ ወታደሮቻቸው ላይ ተገቢውን ቅጣት ስለማይፈጽሙ እንደሆነ ነው የሚነገረው። በዚህ ምክንያት ነው ዋና ጸሐፊ ባንኪሙን ችግሩን ድርጅቱ ብቻውን ሊያቃልለው እንደማይችል በመግለጽ ባለፈው ሳምንት ሀገሮች የላኩትን መለዩ ለባሽ የመቆጣጠርና ተጠያቂ ማድረግ ኃላፊነት አለባቸው። ትምህርት ሰጪ የሆኑ ወሳኝና ጠንካራ እርምጃዎችን ሊወስዱ ይገባል በማለት ጥሪ ያስተላለፉት። ከዚሁ ጋር በማያያዝም ባንኪሙን ድርጅቱ የሚሰሩ የድርጅቱን ከፍተኛ ሥነ ምግባር ሊያከብሩ ይገባል። ጥቂቶች የሚፈጽሙት አሳፋሪ ድርጊት በሺህ የሚቆጠሩትን የድርጅቱን ሰራተኞች መልካም ስም ሊያበላሽ አይገባውም፣ በማለት በወንጀለኞች ላይ ግን ድርጅቱ የሚቻለውን ሁሉ በማድረግ ለፍርድ እንዲቀርቡ የሚያደርግ መሆኑን አስታውቀዋል። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ